የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላለፈውን ፕሮግራም አሁን ጀመረ። ሁሉንም ወንድም የግብፅና የሱዳን ብቻ ሳይሆን መላው አፍሪካ

ወንድምና እህት ህዝቦች እንኳን ደስ ያላችሁ። ሀሳባችን የቀና ተግባራችን የቀና አድካሚም ቢሆን ፍሬያችንም ያማረ ነውና ሁላችሁም የእኛም መንገድ ተከተላችሁ ከልመና በመውጣት ሕይወታችሁና የህዝባችሁን ሕይወት መለወጥ እንድትተጉ አደራ ላችሁ ፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ ናቸው በትላንትናው ዕለት

የኃይል ማመንጨት ሥራ የጀምረው የህዳሴ ግድብ በተመረቀበት ወቅት በስፍራው ከተናገሩት የተወሰደ ነው። ሙሉ ዘገባው ደርሶናል። በዕለቱ አቢይ ርዕስ ይቀርባል። የዓለም አቀፍ ውሃ ጉዳዮች አዋቂ ባለሙያም ትንታኔ ይዘናል። ሰኞ የካቲት 14 2014 ዓ ም እንደምናመሻችሁ

የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ሀብታሙ ስዩም፣ ከቴክኒክ አቀናባሪያችን ብርሃን ኃይሉ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው፣ የስርጭት መሐንዲሱ ብል አንድራዴ ጋር አብረናችሁ እናመሻለን። የምስልና ድምፅ አቀናባሪያችን ሲሳይ አሸናፊ፣ ግርማ ደገፋና ኤልያስ አስማረ ናቸው። የዕለቱ ዋና ዘጋጅ ጽዮን ግርማናት እያሉበት ሆነው

የምሽቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና። ጤና ይስጥልኝ፣ እንደምናመሻችው ከምሽቱ የዓለም ዜናዎች ጋር ሀብታሙ ስዩም ነኝ።

የኢትዮጵያ የሕዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽን አስራ አንድ ኮሚሽነሮችን ሹመት በዛሬው ዕለት አጽድቋል። በሕክምናው ዘርፍ ለበርካታ ዓመታት ያገለገሉት ፕሮፌሰር መስፍን አሪያ የኮሚሽኑ ሰብሳቢ፣ የሕግ ምሁር የሆኑት ወይዘሮ ሂሩት ገብረስላሴ ደግሞ ምክትል ሰብሳቢ እንዲሆኑ ተመርጠዋል። ከዚህ በተጨማሪ ዘጠኝ ግለሰቦች የሀገራዊ ምክክር ኮሚሽን አባላት ሆነው በአምስት ድምፅ ታቅበው በአብላጫ ድምፅ መመረጣቸው ይፋ ሆኗል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ በአመራረጥ ሂደቱ የሃይማኖት አባቶች፣ የሲቪክ ማህበራትና የተፎካካሪ ፖለቲካ ፓርቲዎች

አመራሮች እንዲሁም የሀገር ሽማግሌዎች ተሳታፊ እንደነበሩም አስረድተዋል። ተመራጮች የህዝብ ታማኝነት እንዲያገኙ የሚያስችል ቅድመ ማጣራት እንደተደረገም ለህዝብ ተወካዮች አስረድተዋል። ስለዚህ ዜግነት ኢትዮጵያዊ የሆነ የሚለውን በደንብ በጥንቃቄ ፈትሸናል። ማለት አርባ ሁለት እጩም እኮ ዝርዝር በሚቀርብበት ጊዜ፣ ለህዝብ በሚቀርብበት ጊዜ እንደዚህ አይነት አስተያየቶች እንዲሰጡ ነው። ሁለተኛ

በእርግስ የሚጠየቅ ሰው አለው ወይ ራሱ የተጠየቀ ሰው በወንጀል የተጠየቀ ሰው አለ ወይ የሚለውንም ከፊት ሚኒስትር ጋር በመሆን ዝርዝር መረጃዎችን ከጠቅላይ ፍርድ ቤት ጋር በመሆን ዝርዝር መረጃዎችን ለማየት ነው። በተጨማሪም በኮሚሽነርነት የተመረጡት ዶክተር ተገኘ ወርቅ ጌቱ፣ አምባሳደር ዶክተር አይሮራት መሐመድ፣ ወይዘሮ ብሌን ገብረመድህን፣ ዶክተር ዮናስ አዳዬ፣ አቶ ዘገይ አስፋው፣ አቶ መልክ ወልደ ማርያም፣ አምባሳደር መሐመድ ዱሪር፣ አቶ ሙልጌታ አጎና፣ ዶክተር አምባያጋቶ እንደሆኑ ተገልጸዋል።

በሴኔጋል በተመሳሳይ ፆታ አፍቃሪያን ላይ ከበድ ያለ ቅጣት እንዲጣል የሚጠይቅ ሰልፍ ተደረገ። በትናንትናው ዕለት በሴኔጋል ዋና ከተማ ዳካር የተመሳሳይ ፆታ አፍቃሪያንን ባንዲራ በእሳት ያያያዙ ወንድ ሰልፈኞች ሴኔጋል መቼም ቢሆን የተመሳሳይ ፆታን ግንኙነት አትቀበልም በማለት መፈክር አሰምተዋል። ሌሎች ደግሞ ሴኔጋል የተመሳሳይ ፆታ ግንኙነትን አይሆንም ብላለች፣ ይህ አጀንዳም ሊቆም ይገባል የሚሉ መፈክሮችን

ይዘው ታይተዋል። ፕሌስ ዲ ኦብሌስክ ወደ ተሰኘው የከተማዋ ስፍራ ያቀኑት በሺዎች የሚቆጠሩ ሰልፈኞች በተመሳሳይ ፆታ ግንኙነት ውስጥ ተሳታፊ በሆኑት ላይ ከበድ ያለ ቅጣት እንዲጣል ጠይቀዋል። ሰልፉ የተዘጋጀው በወግ አጥባቂው የእስልምና ቡድን አማካኝነት ሲሆን የተመሳሳይ ፆታ አፍቃሪያን በምዕራቡ ዓለም የተጫነብን በባህላችን ላይ አደጋ የደቀነ ጉዳይ ነው ብለዋል። ቡድኑ 95 በመቶ ሕዝቧ የእስልምና እምነት ተከታይ በሆኑባት ሴኔጋል ህጎ ያልተገባ ወይንም ተፈጥሯ ያልሆነ ሲል በገለጸው ግንኙነት ውስጥ የተገኙ ሰዎች እስከ 205

መቶ ዶላር በሚደርስ የገንዘብ ቅጣት እንዲቀጡ ደንግጓል። ተቃዋሚዎች ግን መንግስት እንደዋሻቸው የሚቀጣ ህግ ከነጭራሹ እንደሌለ በማንሳት

ቅሬታ ያሰማሉ ተሳታፊዎችን ከአምስት እስከ አስር ዓመት በሚጠጋ እስራት ለመቅጣት የቀረበው ረቂቅ ሕግ ከሰሞኑ በሀገሪቱ ህግ አውጪዎች ውድቁኗል ዩናይትድ ስቴትስ በየአመቱ ለአፍሪካ ሀገራት የምትሰጠው ሽብርተኝነትን ለመዋጋት የሚያስችል የጦር ስልጠና በአይቨሪኮስት በትናንትናው እለት ተጀምረዋል ስልጠናው የተጀመረው እስላማዊ ታጣቂዎች በርካታ ስፍራዎችን በተቆጣጠሩበት በምዕራብ አፍሪካ መፈንቅለ መንግስቶች በተበራከቱበት የፈረንሳይ ኃይሎች ቁጥርም እየቀነሰ በመጣበት በአሁኑ ሰዓት ነው ፍሊንት ሎክ የተሰኘው የስልጠና መርሃ ግብር

ከምዕራብ አፍሪካ የተውጣጡ አራት መቶ ወታደሮችን የሚያካትት ነው። ከአልቃይዳና እስላማዊ መንግስት ጋር ግንኙነት ካላቸው ኃይሎች ተደጋጋሚ ጥቃት የተከፈተባቸውን ጨምሮ የአመራሮችን ወታደራዊ ክህለት ማጠንከር ግቡ እንደሆነ ተነግረዋል። በእስላማዊ ኃይሎች ጥቃት ሰለባ ከሆኑት ጊኒ፣ ማሊና ቡርኪና ፋሶ በአሁኑ ስልጠና ተሳታፊ አይደሉም። በሦስቱ አገራት ወታደራዊ አመራሮች ስልጣን መንጠቃቸውን ተከትለው

በምዕራብ አፍሪካ የድህረ ቅኝ ግዛት ዘመኑ የመፈንቅለ መንግስታት ሰደድ እንዳይደገም ስጋትን ፈጥረዋል። የመርሃ ግብሩ ዋነኛ ዓላማ የመረጃ ልውውጥ ነው። ካልተነጋገርን በጋራ መስራት አንችልም ብለዋል አድሚራል ጄምስ ሳንደርስ የተባሉት በአፍሪካ የዩናይትድ ስቴትስ ልዩ ኃይል አዛዥ። ዘገባው የሮይተርስ ነው። አድማጮች፣ በማዳመጥ ላይ የምትገኙት የአሜሪካ ድምፅን ነው።

ዩናይትድ ስቴትስ ለተባበሩት መንግስታት ድርጅት በላከችው ደብዳቤ ላይ ሩሲያ ዩክሬንን በምትወርበት ጊዜ የሚገደሉና ወደ እስር ጣቢያ የሚጋዙ ሰዎችን ዝርዝር እንዳዘጋጀች መረጃው እንዳላት መግለጿን ኤኤፍፒ ዘገበ። ለተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ከፍተኛ ኃላፊ በተጻፈው ደብዳቤ ላይ ዩናይትድ ስቴትስ ሁኔታው በእጅጉ እንዳሳሰባትና የሰብአዊ መብት ረገጣ ውጥንቅጥ እንዳይከተል አስጠንቅቃለች። ዩናይትድ ስቴትስ በደብዳቤዋ ላይ ሰላማዊ ሰልፈኞችን ለመበተን አሊያም ደግሞ

ከሰላማዊ ሰዎች የሚመጣን ህዝባዊ መገዳደር ለማስቆም ገዳይ እርምጃዎችን ሩሲያ ልትወስድ እንደምትችል የሚያሳዩ ታማኒ መረጃዎች እንደደረሷትም ለድርጅቱ የሰብአዊ መብቶች ጉዳይ ኃላፊ ሚሸል ባችሌት አስታውቃለች። ሩሲያ በጥቂት ሳምንታት ውስጥ 150 ሺህ ያክል ወታደሮችን ወደ ዩክሬን ማስጠጋቷን ዩናይትድ ስቴትስና ምዕራባውያን አጋሮች ግምት አስቀምጠዋል።

ሞስኮ ግን ጎረቤቷን የማጥቃት እቅድ እንደሌላት አስታውቃለች። ይህም የሆነው ግን የዩክሬን መቼም ቢሆን የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባል እንደማትሆን የምዕራባውያን ጦር ትብብር ከምስራቅ አውሮፓ እንደሚለቅ ማረጋገጫ ሲሰጣት እንደሆን አስታውቃለች። ምዕራባውያን የሩሲያን ጥያቄ እስካሁን አልተቀበሉ። በኢራን ታብሬዝ በምትባለው ከተማ ሰሜን ምዕራብ የመኖሪያ ሰፈሮች ላይ

አንድ ተዋጊ አውሮፕላን መከስከሱን ተከትሎ ሶስት ሰዎች መሞታቸውን ከመዋቾች መካከል ሁለት የበረራ ባለሙያዎች እንዳሉበትም የሀገሪቱ መንግስት ቴሌቪዥን ዘግበዋል። የአካባቢው የቀይ ጨረቃ ማህበር ኃላፊ አውሮፕላኑ ትምህርት ቤት ላይ እንደወደቀና ከመዋቾች መካከል አንደኛው በአካባቢው ነዋሪ የነበረ ሰው እንደሆነ ተናግረዋል።

የቀጠነው ባለስልጣን ሞሐመድ ባጊር በኮሮና ቫይረስ ምክንያት ትምህርት ቤቱ በወቅቱ ዝግ እንደነበረ ተናግረዋል። የተከሰከሰው አውሮፕላን ኤፍ 5 የተባለ የጦር አውሮፕላን እንደሆነ እና ከጠዋቱ ሶስት ሰዓት ግድም ሞናጂም በተባለው ልዩ ስፍራ እንደተከሰከሰ አስረድተዋል። ክስተቱን በተመለከተ ምርመራ እንደቀጠለ የመንግስቱን ቴሌቪዥን ጠቅሶ ኤኤፍፒ ዘግቧል። በስተ መጨረሻም በዩናይትድ ስቴትስ በኮቪድ የሚያዙ ሰዎች ቁጥር ብሎም ለሆስፒታል የሚዳረጉ ሰዎች ቁጥር እየቀነሰ እንደሆነ ተገልጸዋል። ይህም የኦሚክሮን ዝርያ ስርጭት በመላ ሀገሪ

የቀነሰ መምጣቱን አመላካች ነው ተብሏል። ቅዳሜ ዕለት በበሽታ የተያዙ ሰዎች ቁጥር ከ100 ሺህ እንደማይበልጥ ሲነገር፣ ይህም ከአምስት ሳምንታት በፊት ከነበረው ከ800 ሺህ የሚልቀው ቁጥር በእጅጉ የቀነሰ መሆኑን የጃንስ ሆፕኪንስ ዩኒቨርሲቲ መረጃ ይጠቁማል። በኒውዮርክ ባለፉት ሁለት ሳምንታት ብቻ በበሽታው የተያዙ ሰዎች ቁጥር በ50 በመቶ መቀነሱም ተዘግበዋል። አድማጮች ለምሽቱ የያዝንላችሁ ዜናዎች እነዚህ ነበሩ።

ሀብታሙ ስዩምን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የዕለተ ሰኞ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። በራዲዮ የቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ አድማጮችና ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። በዕለቱ

አቢ ርዕሳችን ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማችሁ። ሁሉ ተረብሸዋል። ሁሉ ተረብሸዋል። ተረበሻ የለም ትናንትና። ይሄ የነበረ ረብሻ አልነበረም። በሁሉ ነገር በኑሮ ውድነት ተረብሸዋል፣ በጦርነት ተረብሸዋል፣ ሰላም በማጣት ተረብሸዋል። ኢትዮጵያ ሕዝብ ያልተረብሸበት ምንም ነገር የለም ተረብሸዋል።

በቅርቡ ሊካሄድ የታቀደውን የብሔራዊ መግባባት አስመልክቶ ከተሰጡ አስተያየቶች የተወሰደ ነው። ሙሉ ቅንብሩ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል።

አድማጮች የዕለቱ ምስልና ድምፅ አቀናባሪያችን ራማክሊን ነው። ሌሎቹም ባልደረቦቻችን በያሉበት ሆነው ያደረሱን ዘገባዎች ይዘናል። በዛሬው ዕለት አስቸኳይ ስብሰባ ያደረገ የህዝብ ተወካዮች ምክር ቤት ሁሉን አቀፉ ምክክር ለመምራት የተቋቋመ አገራዊ ምክክር ኮሚሽን ለማገልገል የተመረጡ አስራ አንድ ግለሰቦችን ሹመት ማጽደቁንም ይመለከታል። አሁን አድማጮች ወደ በቀጥታ ወደ ዕለቱ አብይ ርዕስ ነው መወስዳችሁ

ኢትዮጵያ ለአውሮፓ የኤሌክትሪክ ኃይል የማቅረብ ፍላጎት እንዳላት ጠቅላይ ሚኒስትር አብይ አህመድ ተናገሩ። የህዳሴ ግድብን የኃይል ማመንጨት ስራ በትናንትናው እለት በስፍራው ተገኘው ተገኝተው ያስጀመሩት ጠቅላይ ሚኒስትሩ ግብጽና ሱዳን በግድቡ ላይ ያላቸውን አቋም በመቀየር በኢትዮጵያ ጋር ትብብር እንዲቆሙም ጥሪ አድርገዋል። ግብጽ በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ ኢትዮጵያ ግድቡን የግድቡን ኃይል ማመንጨት ስራ መጀመሯን ተቃውማለች።

ኬኔዲ አባተ ዝርዝር ዘገባ ይዟል። በቤኒሻንጉል ጉሙዝ ክልል የጉባ ወረዳ ተራራዎች ስር መጋቢት 24 2003 ዓ ም የመሠረት ድንጋይ ከተቀመጠለት ጊዜ ጀምሮ ሦስት መሪዎች የተፈራረቁበት በበርካታ ውስጣዊና ውጫዊ ፈተናዎች ታጅቦ በግንባታ ሂደት ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ አሁን ፍሬ ወደ ማፍራት ተሸጋግሯል።

ከ2003 ዓ ምት ጀምሮ ላለፉት 11 ዓመታት በመገንባት ላይ የሚገኘውና ይህ ከበስተኋላ የሚገኘው ታላቁ የህዳሴ ግድብ አሁን ከተገጠሙለት ተርባይኖች መካከል አንደኛው ኃይል ማመንጨት ጀምሯል። ይህም ላለፉት 11 ዓመታት በግድቡ ምክንያት ከታችኞቹ የተፋሰሱ ሀገራት ማለትም ከሱዳንና ከግብፅ ጋር ውዝግብ ውስጥ እንድትገባ ያደረጋት ይህ ግድብ ሀገሪቱ የመጀመሪያዋ ፍሬዋን ወይም የምስራቿን እንድታገኝ ያደረገ ነው።

በህዳሴ ግድቡ 13 የኃይል ማመንጫ ተርባይኖች መካከል በትናንትናው ዕለት ኃይል ማመንጨት የጀመረው አስረኛ ረድፍ ላይ የሚገኘው ተርባይን ሲሆን የኃይል ማመንጨት ስራውን ጠቅላይ ሚኒስትር አብይ አህመድ በስፍራው ተገኝተው አስጀምረዋል።

በወቅቱ በነበረው ዝግጅት ላይ ጠቅላይ ሚኒስትር አብይ ለበርካታ ግለሰቦች እውቅና በሰጡበት ንግግራቸው የህዳሴ ግድብ ሀሳብ ጠንሳሽ መሆናቸውን በማስታወስ ንጉሠ ነገሥት ቀዳማዊ አጼ ኃይለሥላሴን፣ ሀሳባቸውን ወደ ተግባር የመቀየሩን ስራ ያስጀምሩትን የቀድሞ ጠቅላይ ሚኒስትር መለስ ዜናዊ፣ እንዲሁም እስከ ስልጣናቸው ዘመን ማብቂያ የግንባታ ሂደቱን ያስቀጠሉትንና በምረቃ ስነ ሥርዓቱም ላይ የታደሙትን የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን

አመስግነዋል። ቀጥለውም ለመላው የኢትዮጵያ ህዝብ ባስተላለፉት መልእክት ይህም ብለዋል። የኢትዮጵያ ህዝብ በጥቅሉም ስላምንን ገንዘቡን ስላዋጣ፣ አስፈላጊ በሆነበት መድረክ ሁሉ ለዚህ ፕሮጀክት ድምፅ ስለሆነ፣ ይህ ፕሮጀክት ደግሞ የአንድነታችን፣ የመነሳታችን፣ የመላቃችን እና የአይበገኝነታችን ምልክት ስለሆነ የኢትዮጵያ ህዝብ ላደረገው ሁለንትናዊ ተጋድሎ ከፍ ያለ ምስጋና እንዳቀርብ ይፈቀድልኝ።

በግድቡ ምክንያት ላለፉት 11 ዓመታት የዘለቀው የኢትዮጵያ የግብጽና የሱዳን ውዝግብ ዛሬ ምን ልባት አላገኘም።

ይልቁንም እየተባባሰ ሄዷል ግብፅና ሱዳን የህዳሴ ግድቡ ከአባይ ወንዝ የምናገኘውን የውሃ መጠን ይቀንስብናል በማለት ተቃውሟቸውን ሲያሰሙ ቆይተዋል ይሁንና ጠቅላይ ሚኒስትር አብይ በትናንትናው ንግግራቸው ግድቡ ሀይል ማመንጨት ከጀመረ በኋላ ያለው ሂደት ሁለቱ የታችኛው ተፋሰስ ሀገራት የሚያነሷቸው መከራከሪያዎች ከእውነታ ውጭ መሆናቸውን እንደሚያሳይ ገልጸዋል የውሃ መላው አለም ህዝብ እንዲገነዘብ የሚያስፈልገው

ይሄው እንደምታዩት ኃይል እያመነጨ ቀደም ሲል የሚያደርገውን ተግባር በመፈጸም ወደ ሱዳንና ወደ ግብጽ የሚሄድ እንጂ ባሉባልታ ሲነገር እንደነበረው የኢትዮጵያ ህዝብ እና መንግስት ዋውን ገድበው የወንድም ግብጽንና የሱዳን ህዝብን የማስራብ ፍላጎት የማስጠማት ፍላጎት እንደሌላቸው ስንናገር የነበረውን ዛሬ በተግባር ያሳየንበት ቀን ስለሆነ ሁሉንም ወንድም

የግብፅና የሱዳን ብቻ ሳይሆን መላው አፍሪካ ወንድምና እህት ህዝቦች እንኳን ደስ ያላችሁ። ሀሳባችን የቀና ተግባራችን የቀና አድካሚም ቢሆን ፍሬያችንም ያማረ ነውና ሁላችሁም የኛም መንገድ ተከትላችሁ ከልመና በመውጣት ህይወታችሁና የህዝባችሁን ህይወት ለመለወጥ እንድትተጉ አደራ

ላቸው ግብፅና ሱዳን ኢትዮጵያ የግድቡን የውሃ ሙሌትና በየአመቱ ከግድቡ የምትለቀውን የውሃ መጠን በተመለከተ አስገዳጅ ስምምነት እንድትፈርም ይፈልጋሉ። ኢትዮጵያ በበኩሏ አስገዳጅ ስምምነት ላይ የመድረስ ፍላጎት እንደሌላትና ይህን ሀሳብ ፈጽሞ እንደማትቀበል ማቋም ይዛለች። ግድቡ ሀይል ማመንጨት መጀመሩን ተከትሎ የግብፅ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ድርጊቱ በሶስቱ ሀገራት መካከል በጎርጎሮሳውያኑ 2015 የተደረሰውን የመርሆች ስምምነት የጣ

የተጠቀሰ ነው ብሏል። በ2012 ና 2013 ዓ ም የክረምት ወራት ግድቡን በመሙላት የተወሰደው የተናጠል እርምጃ ኃይል በማመንጨት መደገሙንም በመግለጽ ግብፅ የተለመደ ተቃውሟን አሰምታለች። በሱዳን በኩል ግን ይህ ዘገባ እስከተጠናቀረበት ሰዓት የተባለ ነገር የለም። ጠቅላይ ሚኒስትር አብይ በትናንትናው ንግግራቸው ታዲያ የኢትዮጵያን ፍላጎት በማስረዳት ሁለቱ ሀገራት አቋማቸውን እንዲቀይሩ ጠይቀዋል። ኢትዮጵያ ማንንም የመጉዳት

ሀሳብ፣ ፍላጎትና ድርጊት የሌላት፣ የኢትዮጵያ ዋነኛው ፍላጎት 60 ፐርሰንቱ በጨለማ የሚሰቃየውን ሕዝብ ለመከላከልና አሁን ካለንበት ድህነት ለመገላገል ብቻ ያለመ ፍላጎት ይህም ሲሆን ደግሞ የወንድሞቻችንን ጥቅም በጠበቀና በትብብር መንፈስ መሆኑን ተገንዝባችሁ እስካሁን ለማደናቀፍ የወጣው ጉልበት፣ ጊዜ፣ ገንዘብ ቀርቶ ለልማት በጋራ እንድንቆም

በትብብር በጋራ እንድንቆም በታላቅ ትህትና ከአደራ ጭምር ጥሬን ላቀርብላችሁ ፈልጋለሁ። ኢትዮጵያ ለአውሮፓ የኤሌክትሪክ ኃይል የማቅረብ ፍላጎት እንዳላትም ነው ጠቅላይ ሚኒስትሩ የገለጹት። አሁን በኢትዮጵያና በሱዳን መካከል የኤሌክትሪክ ማስተላለፊያ ገመድ ተቀጥሎ ኢነርጂ ይሸጥናቸው እንገኛለን። ግብጽ ደግሞ ቀይ ባህርን ሜዲትራኒያን ተሻግሮ

ከሌሎች አውሮፓ ሀገራት ጋር የተገናኘ መስመር አላት። ከሱዳን ወደ ግብፅ ያለውን መስመር ማገናኘት በጣም ቀላል ስለሆነ ተጨማሪ የኃይል ማመንጫዎች እየሰራን አውሮፓ ላይ ያለውን የጋዝ ኃይል ማመንጫ እና ኢንቫይሮንመንት እየበከለ ያለውን ነገር በመቀነስ ከዚህ ወደ አውሮፓ ኢነርጂ ኤክስፖርት የማድረግ ፍላጎት አለን።

መላው ኢትዮጵያውያን ከመከፋፈል ይልቅ በአንድነት በመቆም ለሀገሪቱ ልማት ጉልህ አስተዋጽኦ ሊያደርጉ እንደሚገባም ጠቅላይ ሚኒስትር አብይ አሳስበዋል። በጠቅላይ ሚኒስትሩ ተጋብዘው ንግግር ያደረጉት የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም መሰል መልእክት አስተላልፈዋል። የግድቡ ስራ አስኪያጅ ኢንጂነር ክፍሌ ሆሮ እንዳሉት በአሁኑ ሰዓት ሰባት ሺ ያህል ኢትዮጵያውያን በግድቡ የግንባታ ስራ ላይ ይገኛሉ። ከሰራተኞቹ መካከል አስተያየታቸውን የሰጡን ቅድስት አበበና አበባው ስሜነ ስሜታቸውን።

እንዲ እንዲህ ሲሉ አጋርተውናል። ዛሬ ለኛ በጣም ትልቅ ቀን ነው። በጣም ደስ የሚንላ የሚያሳዝን ጊዜያት ከባድ ጊዜያትን አሳልፈናል። ያ ደግሞ በዛሬው ቀን ተቀይረዋል። ዳግም የተወለድንበት ቀን ነው ለእኛና ለሁላችን ለታላቁ ህዳሴ ግድብ ሰራተኞች ላለነውና ህይወታቸውን መስዋዕት ላደረጉ ወንድምና እህቶቻችን ታላቅ ቀን ነው ዛሬ።

እጅግ በጣም ደስ ብሎናል። ቃላት የለኝም ይህንን ቀን ለመግለጽ ምክንያቱም ለብዙ ዓመታት ስንጓጓና ስንጠብቀው የነበረ ነገር ነው ለኢትዮጵያ ህዝብ ብርሃን ለመሆን እዚህ ብዙ ሺህ ሰራተኞች እንደ ሻማ ቀልጠው ጠፍጥፎ የሰሩት ግድብ ነውና ዳር ደርሶ ለዛሬው ቀን እንዲበቃ ከፍተኛ ርብርብና መስዋዕትነት ተከፍሎበታል ለኢትዮጵያ ህዝብ የመጪው ጊዜ ብሩህ መሆኑን የሚያሳይ ቀን ስለሆነ፣ እንደ ወጣትም እንደ ሰራተኛም እንደ አንድ ኢትዮጵያዊም

ትልቅ ቀን ነው ለኛ። ትናንት ስራ የጀመረው ተርባይን 375 ሜጋዋት ኃይል እያመነጨ ወደ ብሔራዊ ቋት መላክ መጀመሩ የተገለጸ ሲሆን፣ ሁለተኛው ተርባይን ደግሞ በጥቂት ወራት ውስጥ ተመሳሳይ መጠን ያለው ኃይል እንደሚያመነጭ ይጠበቃል። ግንባታው ሙሉ በሙሉ ሲጠናቀቅ 5150 ሜጋዋት ያመነጫል ተብሎ የሚጠበቀው የህዳሴው ግድብ

በአፍሪካ ግዙፉ የኃይል ማመንጫ ግድብ ነው። ግድቡ 145 ሜትር ከፍታና 1780 ሜትር ርዝማኔ ሲኖረው ውሃው ከግድቡ ወደ ኋላ እስከ 240 ኪሎ ሜትር ድረስ እንደሚያርፍ መረጃዎች ያመለክታሉ። በአሁኑ ወቅት አጠቃላይ የግድቡ የግንባታ መጠን 83.9 በመቶ መድረሱና ለዚህም ከ163 ቢሊዮን ብር በላይ እንደወጣ ኢንጂነር ክፍሌ ይገልጸዋል። የግድቡ ሙሉ ግንባታ በ2017 ዓ.ም አ

አጋማሽ እንደሚጠናቀቅም ነው ስራ አስኪያጁ ያመለከቱት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ኬኔዲን፣ ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ በኬኔዲ ዘገባ የተሰማውን የግብፅን ውንጀላ ተንተርሶ የአሜሪካ ድምፅ ለትንታኔ ጋበዛቸው። የአዲስ አበባ ዩኒቨርሲቲው የፖለቲካ ሳይንስና የዓለም አቀፍ ጉዳዮች መምህሩ እንዲሁም የዓለም አቀፍ የውሃ ጉዳዮች አዋቂው ዶክተር ያዕቆብ አርሳኖ በህዳሴ ግድብ ግንባታም ሆነ የኤሌክትሪክ ኃይል ለማመንጨት በተከናወነው ስራ

የተጣሰ ምንም አይነት ስምምነት የለም ይላሉ። የሁለት ሺ አስራ አምስት የመርህ መግለጫ የተባለው ስምምነት ቁልጭ ያለ አስራ አንድ ገጽ ያለው ስምምነት ነው። ውስጥ አንዱ

ሶስት ወገኖች የተባቡበት ኢትዮጵያ በተመዛዛኝና ፍትሀዊ በሆነ መንገድ የውሃዋን መጠቀም እንደምትችል ማሰብ እምነት ተደርጓል። ኢትዮጵያ አሁን የተጀመረውን ግድብ ግብፅንና ሱዳንን በማይጎዳ መንገድ ግንባታው እየተካሄደ ሙሊቱን መቀጠል ትችላለች፣ አንቀዝም አለው። ስለዚህ አሁን ግንባታው እየቀጠለ ነው አለው። ሁለት ጊዜ ሙሊም ተካሂደዋል። ሰማንያ አራት በመቶ የግድቡ ግንባታ ተጠናቋል ተብሎ

በቴክኒክ ክፍሉ ይፋ ተነግሯል። አሁን ከሁለት ዙር ሙሊት በኋላ የመጀመሪያውን የውሃ ኃይል ማመንጨት ተጀምሯል። ሌሎች ሙሊቶች በምንቀጥለውም የክረምት ወቅት ከዛም በላይ ባሉት ቀጥሎ ባሉት ወቅቶችም እየተሞላ ግድቡ ሲጠናቀቅ ሙሉ በሙሉ ኃይል ይመነጫል። እንግዲህ ግንባታውና ሙሊቱ ጎን ለጎን ነው የሚካሄደው። እንግዲህ እዚህ ላይ ጥንቃቄ የሚያስፈልገው ምንድን ነው?

ኢትዮጵያ የምታረገው የውሃ ሙልትም ሆነ የኃይል ማመንጨት ሱዳንና ግብፅን በከፋ መንገድ ሊጎዳ የማይችል መሆኑን እያረጋገጠች መሆን ይገባዋል። ይህንንም ስታረጋግጥ ቆይታለች። አሁንም ሁለቱም ሙሊቶች ሁለት ዙር ሙሊቶች አሁን ተጀመረ የውሃ ማመንጨትም ስራ

ሱዳንና ግብፅን በምንም አይነት የማይጎዱ መሆናቸው የተረጋገጠ ስለሆነ፣ ሱዳንና ግብፅ የሚያደርጉት በተለየም ግብፅ የሚታቀርበው ስሞታ ዝም ብሎ የፖለቲካ ፍጆታ ካልሆነ ባስተቀረ በተጨባጭ በግድቡ ስራ እና የኋላ መነጫጨት የሚያመጣው ችግርም እና የፈረሰ ውልም ውለታም የለምን እስክማጓደርስ

ባልደረባችን መለስካቸው አማሃ ነው ዶክተር ያዕቆብ አርሳኖን ያነጋገረው። አድማጮች መለስካቸው ከዶክተር ያዕቆብ ጋር በጉዳዩ ዙሪያ ያደረገው ሰፋ ያለ ቃለ ምልልስ በነገው ምሽት ዝግጅታችን ይቀርባል። መለስካቸውንና እንግዳውን ዶክተር ያዕቆብን አመሰግናለሁ።

በህወሓት በአፋር አካባቢ በወሰደው ወታደራዊ እርምጃ በባህራሌ ስደተኞች ካምፕ ውስጥ የነበሩ ከ30 ሺህ በላይ ስደተኞች ወደ ሰመራና ሌሎች አካባቢዎች ለመፈናቀል መገደዳቸውን የኢትዮጵያ የስደተኞችና ስደት ተመላሾች ጉዳይ አገልግሎት አስታወቀ። አፋር ከጅቡቲ በምታገናኘው የሰርዶ ከተማ ላይ ስደተኞችን ለማስፈር እንቅስቃሴ መጀመሩም ታውቋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር

አርብ የካቲት 11 2014 ዓ ም ባወጣው መግለጫ አፋር ክልል በርሃሌ ውስጥ በሚገኘው የስደተኞች መጠለያ ካምፕ ውስጥ በደረሰ ጥቃት አምስት ሰዎች መገደላቸውንና በሺዎች የሚቆጠሩም ስደተኞች ደግሞ አካባቢውን ጥለው መሰደዳቸውን

ሪፖርት እንደደረሰው ያስታወቀ ሲሆን ጥቃቱን ማን እንዳደረሰው ግን አለመታወቁን የገለጠው፣ ከህወሓት በኩል እስካሁን የተሰማ ነገር የለም። ይህ በእንዲህ እንዳለ በአፋር የሚገኙ ተፎካካሪ የፖለቲካ ፓርቲዎች በክልሉ ህዝብ ላይ ተጋርጧል ያሉትን የህሊና አደጋ ለመቀልበስ የህልውና አደጋ ለመቀልበስ በጋራ ለመስራት መስማማታቸውን አስታውቀዋል። መስፍን አራጌ ነው የተከታተለው።

በኢትዮጵያ ስደተኞችና ተመላሾች ጉዳይ አገልግሎት ዋና ዳይሬክተሩን ጨምሮ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አመራሮች የተገኙበት ልኡካን ቡድን በአፋር ክልል ያሉትን ስደተኞች ዛሬ መጎብኘታቸውን አስመልክቶ የስደተኞችና ተመላሾች ጉዳይ አገልግሎት የኮሚኒኬሽን ና የውጭ ግንኙነት ዳይሬክተሩን በአካል ንጉሴን አናግረናቸው ነበር። ዳይሬክተሩ በአፋር ክልል ውስጥ በተቋማቸው ስር የሚተዳደሩ ሁለት የስደተኞች ካምፕ እንዳሉ በመግለጽ ነበር አስተያየታቸውን የጀመሩት አሳይታና በ

ራህሌ ሁለት መጠለያ ጣቢያዎች አሉ። በእነዚህ ስደተኛ መጠለያ ጣቢያዎች ወደ ስልሳ ሺህ አካባቢ በዋናነት የኤርትራ አፋር ስደተኞች ይኖራሉ እና በራህሌና አካባቢው ላይ ከሰላሳ አራት ሺህ የሚያንሱ ስደተኞች ነበሩ። የህወት ኃይሎች በቅርቡ አካባቢውን በወታደራዊ ጥቃት መቆጣጠራቸውን ተከትሎ ስደተኞቹ ለሞት፣ ለአካል ጉዳት እና ለዳግም ስደት መዳረጋቸውን በቅርቡ ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የቀይ ባህር አፋር ድርጅት አባላት መናገራቸው ይታወሳል። አቶ በአካልም ይህንኑ አረጋግጠዋል።

የተሰበሰቡ ህወሀት በበራህሌ አካባቢ በከፈተው ጦርነት ስደተኛ መጠለያዎቹን ለስደተኞቹ አገልግሎት የሚውሉ የአጋር ድርጅቶችንም የመንግስት ተቋማትንም ኢንፍራስትራክቸርንም ሌሎች ተቋማትንም ትምህርት ቤት የሕክምና ተቋማትን ጨምሮ እነሱን ሁሉ አውድሟል። በዚህም ምክንያት ወደ ሰላሳ አራት ሺህ የሚጠጉ ስደተኞች መጠለያ ጣቢያውንና የሚኖሩበትን አካባቢ ለቀው ተበትነዋል። ከነዚህ ውስጥ ወደ አምስት ሺህ የሚጠጉ ሰመራ ሲደርሱ፣ ሌሎቹ በተለያየ አካባቢ ተበትነው ይገኙ ነበር። የተበተኑትን ስደተኞች ከአፋር ወደ ጅቡቲ በሚ

ወስዶ መንገድ መገናኛ በሆነችው ሰርዶ ከተማ ላይ ለማስፈር ጥረቶች መጀመራቸውን ዳይሬክተሩ ገልጸዋል። እነዚህን ስደተኞች ወደ ሰርዶ አካባቢ በማምጣት በጊዜያዊነት በመጠለያ ጣቢያ እንዲቆዩና የነፍስ አድን ስራ በጊዜያዊነት እየተሰራ በቀጣይ መፍትሄ የሚያገኙበት በተለይም ምግብና መጠለያ እንዲሁም ህክምና የሚያገኙበትን ሁኔታ ማመቻቸትን ማዕከል ያደረገ ሚሽን ነው የተደረገው። ተፈናቃዎቹ አሁንም ተፈናቃዮቹ የደህንነት ስጋት አለብን ይላሉና የተመረጠው ቦታ

የጸጥታ ስጋታቸውን ሊቀርፍ የሚችል ይሆን? አዎ፣ በእንዲህ አይነት ሁኔታ እንግዲህ ጊዜያዊ መጠለያ ጣቢያም ይሁን ቋሚ መጠለያ ጣቢያ ሲመረጥ እንዲህ አይነት ስጋቶችን በደንብ አሰሳ አድርጎ በቀጣይ ከጥቃት አካባቢ የሚርቁበትን ሁኔታ በአመቻቸ መልኩ የሚከናወን ነው። አሁን በራህሌ ስደተኛ መጠለያ ጣቢያ ሆኖ ሲመሰረት እንዲህ አይነት የጦርነት ሁኔታ ወይም የጥቃት ሁኔታ አልነበረም። በዋናነት ከተሰደዱበት ሀገር ድንበር እስከ ሀምሳ ኪሎ ሜትር ድረስ እንዲርቁ ይደረጋል እንጂ

በተሰደዱበት ሀገር ውስጥ ጥቃት የማስተናገድ እምብዛም ልማድም ታሪክም አልነበረንም። አሁን ሁኔታዎች ተቀይረው የኤርትራ አፋር ስደተኞች በዋናነት ታርጌት ተደርገው የዓለም አቀፉን ማህበረሰብ ትኩረት ለመሻት በሚመስል መልኩ ዓለም አቀፍ አጋር ድርጅቶች የሚበዙባቸውና ዓለም አቀፋዊ ጉዳይ የሆነውን የስደተኞች ጉዳይ ማዕከል ባደረገ መልኩ ስደተኞች ላይ ጥቃት ተፈጽሟል። ይሄ እንግዲህ ሌላ መልክ አለው ጥቃቱ ስደተኞች ላይ ሲሆን ዓለም አቀፋዊ ትኩረት ይስብልኛል ከሚልም የተነሳ ሊሆን እንደሚችል ግምትን ወስዳለን። ግን በዋና

ነት አሁን በመጠለያነት እንዲያርፉ የተመረጠው ማዕከል ሰርዶ አካባቢ ያለው ለጥቃት በማያጋልጥ መልኩ የሚጠበቀውን ርቀት በትክክል ያሟላና ለስደተኞችም አገልግሎት ለማቅረብ የሚያስችል ቦታ ነው። ከክልሉ መንግስትም ከባለድርሻ አካላትም ጋር ንግግር ተደርጎ የተመረጠ ቦታ እንደሆነ ልገልጽልዎታለሁ። ይሁን እንጂ አሁንም በጦርነቱ ምክንያት ተበትነው ያሉበት የማይታወቅ ስደተኞች መኖራቸው እየተገለጸ ሲሆን የኮሚኒኬሽንና የውጭ ግንኙነት ዳይሬክተሩን በዚሁ ጉዳይ በሰጡት

ምላሽ ስደተኞችን የማሰባሰብና የማፈላለቅ ስራ መጀመሩን ጠቅሰዋል። በማንኛውም ሁኔታ እንዲህ አይነት ግጭቶች ሲከሰቱ ሰዎች ጥቃት ኢላማ ይሆናሉ። የጥቃት ኢላማ የሚሆኑት በዋነኝነት አቅመ ደካሞች፣ ሴቶች፣ ህጻናት ናቸው። ሌላው እንዳውሮጦ ማምለጥ ይችላል፣ ራሱንም መከላከል ይችላል። በእንዲህ አይነት ሁኔታ ሰዎች ሲበተኑ የማሰባሰቡ ወደ አንድ አካባቢ የማምጣቱ እርዳታ የማድረሱ ሁኔታ ትንሽ ቻሌንጂንግ የሚሆንባቸው አጋጣሚዎች አሉ። ነገር ግን ዞሮ ዞሮ እንዲህ አይነት ስራዎች የሚሰሩት የተለያዩ አጋር አካላትን በማስተባበር ነው።

አሁን ለተፈጠረው ችግር ምላሽ የሚሰጥ ቡድን ይቋቋማል። ያ ቡድን ከአጋር ድርጅቶች፣ ከዩኤንኤችሲአር፣ ከስደተኞችና ተመላሾች ጉዳይ ኤጀንሲ፣ ከክልሉ መንግስት የተለያዩ ባለድርሻ አካላትን በማሳተፍ የሚከናወን ነው። የማስተባሰቡ ስራ በአስቸኳይ ተጀምሯል። ይሄ ተጠናክሮ ሂዶ በአጭር ጊዜ አብዛኞቹን ስደተኞች አሰባስበን ወደ መጠለያ ጣቢያው እናስገባለን ብለን እናምናለን። አሁን ትግራይን እያስተዳደረ የሚገኘው አካል በውጭ ጉዳዮች ቢሮ በኩል በቅርቡ ባወጣው መግለጫ በአፋር ልዩ ኃይልና በኤርትራ መንግስት

ይደገፋል ባለው የቀይ ባህር አፋር ኃይል በኩል የተደቀነበትን ስጋት ለመከላከል ከጥር 16 ጀምሮ እርምጃ ለመውሰድ መገደዱን ጠቅሶ ነበር። የህወሓትን ምክንያት የሚያጣጥለው የቀይ ባህር አፋር ኃይል በበኩሉ ህወሓት ጥቃት የፈጸመው ባልታጠቁና የኤርትራ መንግስት ሸሽቶ በመጡ ንጹሐን ላይ ነው ይላል። በኢትዮጵያ ስደተኞችና ተመላሾች ጉዳይ አገልግሎት ዋና ዳይሬክተሩን ጨምሮ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አመራሮች የተገኙበት ሉካን ቡድን ከበረሃል የስደተኞች ካምፕ ሸሽ

ወደ ሰመራ የገቡትን ስደተኞች ዛሬ እንደጎበኘ ከአቶ በአካል ማብራሪያ ለመረዳት ተችሏል። የጉብኝቱ ዓላማም በስደተኞቹ ላይ የደረሰውን ጉዳት መመልከት፣ በቀጣይነት ከደረሰባቸው ችግር የሚታደጉበትን መፍትሄ ማስቀመጥና የተረጋጋ ህይወት የሚመሩበትን እድል ማመቻቸት ነው ብለዋል።

አቶ ባካል። ይህ በእንዲህ እንዳለ በአፋር ክልል የሚንቀሳቀሱ የተፎካካሪ ፓርቲዎች የህዋት ኃይሎች በከፈቱት ጦርነት ምክንያት የህልውና አደጋ ተጋርጦበታል ያሉትን የአፋር ማህበረሰብ ለመታደግ በጋራ ለመስራት ተስማምተዋል። የተፎካካሪ ፓርቲዎቹ ብረት ዋና ጸሐፊ መሐመድ አወል በጣም ተለያይተን፣ ተራርቀን ያለ መግባባቱ እየሰፋ ከሄደ ደግሞ አገር ለመታደግ ስለማይቻል በአሁኑ ሰዓት ሁሉም ነገር ግፍ አድርገን ትተን፣ ቅራኔዎቻችን ትተን በጋራ ለመስራት፣ ህዙንም በጋራ ለማገልገል መንግስት መንግስትንም

ነው ደገፍ አቋም ይዘን ወጥተናል። የአፋር ዴሞክራሲያዊ አንድነት ግንባር አርዶፍ፣ የአፋር ዴሞክራሲና ፍትህ ፓርቲ፣ የአፋር ነጻ አውጪ ግንባርና የአፋር ህዝብ ፓርቲ ናቸው በጋራ ለመስራት ስምምነት ላይ የደረሱት። በጦርነቱ ላይ የኃይል አለመመጣጠን አለ የሚሉት ዋና ጸሐፊው፣ የፌዴራሉ መንግስት ለአካባቢው ትኩረት በመስጠት ድጋፍ እንዲያደርግ የተፎካካሪ ፓርቲዎቹ ያሳስባሉ ብለዋል። ከዚሁ በተጓዳኝ መሰረቱን አፋር ላይ ያደረገው የተፎካካሪ የፖለቲካ ፓርቲዎቹ ህብረት በክልሉ ገዢ ፓርቲ

ይንጸባረቃል ያለውን ተፎካካሪ ፓርቲዎችን ያለማሳተፍ ችግር በአስቸኳይ እንዲታረምም ጠይቋል። በዚህ ጉዳይ ላይ የክልሉ መንግስት ምላሽ ለማወቅ ጥረት እያደረግን ሲሆን የሚመለከታቸው አካል የስልክ ጥሪያችንን ሲያስተናግዱ ምላሻቸውን ይዘን እንቀርባለን። የህወሓት ኃይሎች ወደ አፋር ክልል ዘልቀው መግባታቸውንና ስድስት አካባቢዎችን መቆጣጠራቸውን ተከትሎ ከ300 ሺህ የሚልቅ ህዝብ ለመፈናቀል ለዕለት ደራሽ እርዳታ መዳረጉን የክልሉ መንግስት ያስታወቀው በቅርቡ

ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን አራጌን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ እንዘልቃለን።

በቅርቡ ሊካሄድ ስለታቀደው ብሔራዊ መግባባት የሀገር ሽማግሌዎች ምን ይላሉ? ሲል ይንደረደራል። በዛሬው ዕለት አስቸኳይ ስብሰባ ያደረገው የህዝብ ተወካዮች ምክር ቤት ሁሉን አቀፍ ምክክር ለመምራት የተቋቋመውን አገራዊ ኮሚሽን ለማገልገል የተመረጡ አስራ አንድ ግለሰቦችን ሽመት አጽድቋል። አገራዊ ምክክሩ ሰላም ያመጣ ይሆን? በአገሪቱ ለሚታዩ ፈተናዎችስ መፍትሄ ያማጣል?

የሀገር ሽማግሌዎቹን ያነጋገረውና የተለያዩ ወገኖች ስጧቸውን አስተያየቶች ያሰባሰበው የሐዋሳው ዘጋቢያችን ዮናታን ዘብድዮስ ነው እንደሚከተለው አቀናብሮታል የሰባ ሁለት ዓመት አዛውንት አቶ ሰይፉ ኔዳም አዲስ አበባ ተወልዶ ያደጉ ሶስት መንግሥታዊ ሥርዓቶችን በውል የሚረዱ በሥራቸው ምክንያት ወደ መጡበት ሐዋሳ ከተማ ለ27 ዓመታት መኖራቸውን የሚናገሩ በመጻሕፍት ሽያጭ ሥራ የሚተዳደሩ የልጆች አባት ናቸው በእነዚህ ሥርዓቶች ብዙ

በጎም መጥፎም የሚሏቸውን ነገሮች አገራቸውና ሕዝቡ ማስተናገዳቸውን ተናግሯል። ኢትዮጵያ አሁን ገባችበት የሚሉት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ምስቅልቅል በሳቸው ላይ ብቻ ሳይሆን በሌሎችም አያሌ ኢትዮጵያውያን ላይ ጫና መፍጠሩ ይናገራሉ። ኢትዮጵያ ጠቅላላ ነው፣ ሁሉ ተረብሸዋል፣ ሁሉ ተረብሸዋል። ተረበሻ የለም። ትናንትና ይሄ ነበረ ረብሻ አልነበረም። በሁሉ ነገር በኑሮ ውድነት ተረብሸዋል፣ በጦርነት ተረብሸዋል፣ ሰላም በማጣት ተረብሸዋል

ኢትዮጵያ ህዝብ ያልተረብከበት ምንም ነገር የለም። ረብሽ አቶ ሰይፉ አልጠበኩም ባሉት ሁኔታና መንገድ አገሪቷ ዜጎቿ በስጋት የሚኖሩባት ሲቪሎች በግፍ የሚገደሉባትና የሚፈናቀሉባት እንዲሁም የደህንነት ስጋት ሰለባ የሆኑባት መሆኗን ገልጧል። ስልጣን ነው እ ይሄ ሁሉም ያዋጋው ስልጣን፣ የኔ ስልጣን፣ የኔ ስልጣን እያለው ነው እንጂ ሌላ ምን ችግር አለበት? አርሶ እንዲበላ ነግዶ እንዲበላ ቤተሰቡ ማስተዳደር እንዲችል ነበረ ሰላም ቢኖር አለበለዚያ፣ እኔ ስልጣን ልያዝ፣ እኔ ስልጣን ልያዝ ነው ችግር የሚያመጣው

ሌላ ምን የተወሰደበት ሰው አለ? ምን የተነካ ሰው አለ? ማንም ነ የተነገረ ነገር በየቦታው የሚረብሽ በየቦታ የሚያጣላን ስልጣን ፍለጋ ነው፣ ጥቅም ፍለጋ ነው። በሌላ በኩል ደግሞ ከቀናት በፊት ከአሜሪካ ድምፅ ጋር ቃለመጠይቅ ካደረጉ የአዋሳ ዩኒቨርሲቲ ምሁራን ውስጥ የአስተዳደርና የልማት ጥናት ትምህርት ክፍል መመሩ ዶክተር ፍቅረ ወልደኔኔም የኢትዮጵያ ችግር መዋቅራዊ ነው ብሎ ነበር። ስለዚህ በሀገራችን ያለው ግጭት መሰረታዊ ጉዳይ የባህልም፣ የኢኮኖሚም፣ የፖለቲካ ጉዳይ

በዩኒቨርሲቲው የፖሊሲ ጥናትና የልማት ማዕከል ተመራማሪና የጋዜጠኝትና የኮሚኒኬሽን ትምህርት ክፍል ረዳት ፕሮፌሰር ዶክተር መልሰው ወደጀነ ደግሞ ችግሩ ፖለቲካው ነው ይላሉም። ኢትዮጵያ ውስጥ የሰላም እጦት ስለ ስላለ የሰላም ችግር በጣም ስለገጠመን እንደ ማህበረሰብ ውስብስብ ችግሮች ስለተጋፈጥን እንደምታውቀው በኢትዮጵያ ፖለቲካ የከፍተኛ ክፍፍል የበዛበት ይሄ

ብሔር ማንነትን ትኩረት አድርጎ የሚነሳ ፖለቲካ የፈጠረብን ዳፋ አለ። ይሄ ማለት የብሔር ጥያቄ ጥያቄ አልነበረም ለማለት ሳይሆን ባለፉት አርባ አምስት ዓመታት ይሄ ነባራዊ ጥያቄ የነበረ ነው እና ይሄ ደግሞ ዛሬ ላይ ተወሳስቦ በፖለቲካው አያያዝ ምክንያት ዛሬ ለደረስንበት ውጥንቅጥ ደርሰናል ብዬ አስባለሁ። በኢትዮጵያ የሚታየው አለመረጋጋትና

የፀጥታ ችግሮች ቀጥተኛ ምንጫቸውና መንስያቸው የፍትሐውነት፣ የእኩልነት፣ የልማትና በአጠቃላይም ኢኮኖሚያዊና ፖለቲካዊ መሆኑን የዘርፉ ባለሙያዎች ተናግሯል። መፍትሄውም ፖለቲካዊ ነው መሆን ያለበት። ፖለቲካውም የኢኮኖሚን ችግር የሚፈታና ከድህነት መውጫ መንገድ ታሳብ ያደረገ መሆን አለበት የሚሉ አያሌ ናቸው። በአንጻሩ ደግሞ ተሞክረው መፍትሄ አላስገኙም የሚሉ ቁጥራቸው የበዛ ነው። ህገ መንግሥታዊም ፖለቲካዊ የመፍትሄ መንገዶችም ተሞክሯል ያሉት

ለአሜሪካ ድምፅ አስተያየታቸውን የሰጡ ግለሰቦች በብሔራዊ ምክክር መድረኩ ላይ ተስፋ ማድረጋቸውን ገልጧል። አቶ ሰይፉ አንዱ ናቸው። መፍትሄ የሚወጣው እኮ ድሮም በምክክር ነው፣ በውይይት ነው፣ በጦርነት አይደለም። መፍትሄ በትክክል ቅድም ብያለሁ፣ ልባቸው ህሊናቸው አንድ ከሆነ ይመጣል። አሁን ኢትዮጵያ ህዝብ ናቸው። ኢትዮጵያ ህዝብ ሁሉ አንድ ላይ ከተሰባሰበ ተሰባስቦ ምክክር ካመጣ ያመጣል። የማይመጣበት ጉዳይ ምንም የለም። ከላይ የመከረ ወርዶ የታችኛው ይመክራል

የታችኛው ወደ መከረው እንደገና ወደ ወርዶ የታችኛው ይመክራል። የቤቱ ገብቶ የልጁ ይመክራል። አንድነት ይመጣል። አንድነት ማይመጣበት ምክንያት ምንም ነገር የለ። ግን የሚረብፈዋል የሚረብፉት እግዚአብሔር ልብ ስጣቸው። የኮንሶ ዞን የሰላም አምባሳደሮች ሰብሰብና የኮንሶ ህዝብ ባህላዊ መሪ ካላገዛሀኝ ወልዳዊት ብሔራዊ ምክክሩ ለኢትዮጵያ መፍትሄ ይዞ ይመጣል ብለው

ተስፋ ማድረጋቸውን ለአሜሪካ ድምጽ ተናግሯል። ለአገር ደረጃ ዘላቂ የሆነ ሰላም እንዲኖር ይረዳል የሚል ተስፋ አደርጋለሁ። ከዚህ ባሻገር ደግሞ ሰላም ካለ ልማት አለ።

በሰላም መንቀሳቀስ ወጥቶ በሰላም ወጥቶ በሰላም መግባት ይኖራል። ማናቸውንም ስራዎች በሰላም ማከናወን ይቻላል። የመልካም አስተዳደር ይኖራል። ተማሪው ትምህርቱን በሰላም መከታተል ይችላል። አርሶ አደሩ አርብቶ አደሩ ሁሉም ማናቸውም በሰላማዊ መንገድ የራሳቸውን ስራ መስራት የሚችሉበት ሁኔታ ይፈጥራል የሚል ተስፋ አለኝ። ምክክሩ የሀገሪቱን ፖለቲካውና ሌሎችንም ችግሮች ለአንድና ለመጨረሻ ጊዜ

እልባት ያስገኛል በማለትም ተናግሯል። በተለይ የፖለቲካ ፓርቲዎች የራሳቸውን ፖለቲካዊ ርዕዮታቸውን በማቻቻል አገሪቷን በሰላም እና በልማት ላይ ለማቆም በሰላማዊ መንገድ የርዕዮት ስራቸውን ለመስራት የሚመቹባቸው መንገዶች ላይ ይመክራሉ። ከዚህም ባለፈ ደጋፊዎቻቸውን፣ አባላቶቻቸውን በዚህ መንገድ ብቻ እንዲንቀሳቀሱ ለማድረግ ምቹ ሁኔታ ስለሚፈጥር

አገሪቷ በሚኖራት የልማት የመልካም አስተዳደር እና ማናቸውንም ችግሮች ለመቅረፍ ምቹ ሁኔታ ይፈጥራል ብዬ አስባለሁ። ከአስምራ እስከ ሐዋሳ በመምህርነት ለረጅም ዓመታት ማገልግላቸውን የተናገሩት የግል ሙዚየም ባለቤቱና አሁን ጡረተኛ የሆኑት አቶ ይድጋወስን ማርያም ወርቅ የሚደረገው ምክክር የአገሪቱን ችግር ይፈታል የሚል ሀሳብ እንዳላቸው ተናግሯል። ከዚህ በፊትም እንዲህ አይነት ተቀራርቦ የመወያየት ባህል ስለሌለን ነው

እንደነዚህ አይነት ነገሮች ቢኖሩና መወያየት ቢቻል እንደውም ብዙዎቹ እዚህ ሊያደርሱ የሚችሉ አይደሉም። እየተካረሩ አንዱ አንዱ ላይ የተለያዩ ነገሮች እየጨመረበት እየሰፋ ሄደ እንጂ፣ በቀላሉ ሊፈቱ አብዛኞቹ በቀላሉ ሊፈቱ የሚችሉ ናቸው። በቀላሉ ሊፈቱ የማይችሉትን ደግሞ

ስምምነት ወይም ደግሞ አንዱ ለራሱ ጥቅም አይደለም መቆም ያለበት ለአገሪቱ ሲባል ያለውን ሁኔታ በማቀራረብ መፍታት መቻ ይቻላል። ስለዚህ በአጠቃላይ በውይይቱ ችግራችንን መፍታት ይቻላል ብዬ ነው። ብሔራዊ ምክክር መድረኩ ለሚመረጡ ለተወሰኑ ኮሚሽነሮች ብቻ የሚተው መሆን እንደሌለበትም ተናግሯል። በጥሩ ሁኔታ ሊመሩ የሚችሉ

ይወጣሉ ብዬ አምናለሁ። ስለዚህ የነሱ በትክክለኛነት መውጣት ወይም መመረጥ ችሎታ ያላቸው መመረጥ ብቻ አይደለም፣ የነሱ ችሎታ ብቻ አይደለም ወሳኙ ማንኛውም ኢትዮጵያዊ በፈቃደኝነት እንዲመረጡ አድርገናል እና ለእነሱ መተባበር መቻል አለብን። ያ ተግባራዊ እንዲሆን በወጣው ፕሮግራም መሰረት እንዲፈጸም በሰላማዊ መንገድ መፍትሄ እንዲመጣ

ሁሉም ኢትዮጵያዊ ማንም ከሆነ አይደለም፣ የተመረጠ ያልተመረጠ አይደለም፣ ሁሉም ኢትዮጵያዊ ለዚህ አስተዋጽኦ ማድረግ መቻል አለበት። አቶ ሰይፉ ደግሞ ወጣቶቹ ያለፈውን ታሪክ ቢረዱት ለምክክር ሂደቱ አጋዥ ይሆናል ነው የሚሉት። ሰላም እንዲወርድ ይታገሉ፣ የድሮን ታሪክ ይወቁ፣ የድሮን ታሪክ ይማሩ። ትናንትና እንዴት ነበረ? ዛሬስ እንዴት ነው ብለው ይወቁ።

እና ወጣቶች የሚመከሩበት እዚህ ነው። ዛሬ ወጣት ቢመክሩት እሺ ብሎ የማይቀበል ወጣት አለ። ሁሉም አይደለም። በዓለም አቀፍ ደረጃ እስካሁን ባለው ልምድ ተመሳሳይ የምክክር መድረኮች በተደረጉባቸው ሀገራት መፍትሄ ማስገኘቱን መረጃዎች ያሳያሉ። በአፍሪካ ሀገራት ብቻ ትንሽ የማይባሉ ሀገራትም በብሔራዊ ምክክር ችግሮቻቸውን ፈጥተዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።

አመሰግናለሁ ዮናታን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሐኪሞን ይጠይቁ የኮቪድ-19 ወረርሽኝ የሚከተለውን ቀጣይ ምዕራፍ ይመለከታል። የምሽቱ ዝግጅታችን የኮቪድ-19 አብሮን መኖሩ እስካልቀረ ድረስ እስከ ሰነበተ እንለማመድ አብረን የሚል ይመስላል።

ይህ ታዲያ ትክክለኛ ትርጉም የሚያገኘው የመጀመሪያውና ሁለተኛውን ከዚያም አልፎ ከዚያ በኋላ የሚወሰዱትን ሦስተኛና አራተኛ ክትባቶች አሟልቶ ከወሰዱ ዘንድ ነው። ጥሩሶ የተባለ አድማጫችን ከዚሁ ከዋሽንግተን ዲሲ አጎራባች የቨርጂኒያ ክፍለ ግዛት በሚኖርባት አውራጃ ትምህርት ቤቶች

ተማሪዎች የአፍና ፍጫ መሸፈኛ ጭንብል ማድረግ አለባቸው የሚለውን አስገዳጅ ሕግ ማንሳታቸውን ጠቅሶ ወረርሽኙ አሁንም ብዙዎችን እያጠቃ ባለበት የዚህ ውሳኔ ትርጉም ምንድን ነው በሚል ላደረሰን ጥያቄም በባለሙያው ምላሽ ያገኛል። ለዚህ ሙያዊ ምላሽ የሚሰጡን በተደጋጋሚ ፕሮግራማችን በመቅረብ የሚሳተፉት የህክምና የጽኑ ሕሙማን ሕክምና አዋቂው ዶክተር አሰፋ ጀጃው መኮንን ናቸው።

ወደ ለንደን የኮቪድ ዜናዎች ውስጥ የብሪታንያዋ ንግስት ኤልሳቤጥ እና ልዑል ቻርልስ ለኮቪድ-19 የመጋለጣቸው ዜና በዓለም ዙሪያ መገናኛ ብዙኃን እየተነጋገሩበት ነው። ቀለል ያለ የህመም ምልክት እንዳላቸው ነው የተነገረው። ንግስት ኤልሳቤጥ ምናልባት በተለየ ስሜት እንድናስብ የሚያደርገው የጤናና የእድሜ ሁኔታ ነውእና እንዲህ ከፍተኛ እውቅና ያላቸው ሰዎች ለህመም ሲጋለጡ

እግረ መንገዱን ለህመሙም ትኩረት እንዲሰጥ ሰዎችም እንዲያስቡት ያደርጋል እና ከዛ አንጻር ነው ማነሳለት። ተከታትለውት ይሁን ዶክተር አሰፋ? አዎ ተከታትየዋለሁ። ልክ ነው እንደተባለው፣ በጣም እውቅና ያላቸው ሰዎች በአንድ ህመም ሲጠቁ ለህመሙ ያለን ግንዛቤ በጣም ከፍ ያደርገዋል፣ እንደገና ትኩረት እንድንሰጠው ያደርጋል። ከዛ አንጻር በጣም እንትን ነው፣ ግን ጥሩ ክትባት የተከተቡ ሰዎች ስለሆኑ

በእድሜያቸውም ጠና ቢልም እስካሁን ቀለል ያለ ህመም ነው። በእኛ ሀገር ግን በእነሱ እድሜ ያሉ ሰዎች ዝበኛ ሆነን እንኳን በእነሱ እድሜ ያሉ ሰዎች ብዙ ያልሆንም ግን ካሉ እንኳን ክትባት መከተባቸውን እንደገና ደግሞ ቺ ማነቃቂያ ክትባቱን ቡስፈር ምንላትን መድረሱን እሱን ሁሉ ማሰብ አለብን። ከለንደን ወደ ዩናይትድ ስቴትስ እንምጣ። ዶክተር አሰፋ የኮቪድ ረጅም ጊዜ የመቆየት አዝማሚያ ሊቀየር ይችላል ወይ በሚል ከዚህ ቀደም

በተደጋጋሚ በተነጋገርንበት ወቅት እንደ አንዱ ተስፋ የሚደረግበት ወራት ጠብቆ እንደሚነሳው ጉንፋን የተለመደ በሽታ የመሆን በክትባቱም ብዙ ሰዎችም ለቫይረሱ ተጋልጠው የጠና ህመም ሳይታመሙ የሚፈጠሩ አብሮ የሚኖር ነገር ግን የተወሳሰበ የጤና እክል የማያስከትል በሽታ የመሆኑ ተስፋ እንደ አንድ መንገድ ይታይ ነበርና፣ አንድ አድማጫችን የተለያዩ የዩናይትድ ስቴትስ ግዛቶች የአፍና የፊት መሸፈኛ ጭንብል የማውለቅ አዝማሚያ

በመንግስት ኃላፊዎች እንደ አቅጣጫ እየተወሰደ ነው። ታዳጊ ተማሪዎች ጭንብላቸውን ሳያደርጉ ትምህርት ቤት መምጣት እየተፈቀደ ነው፣ ግዴታው እየተነሳ ነው። ሊያሳስበን አይገባም ወይ ይላሉ። እስኪ አዛምደን እንመልከት ሁለቱን። በእርግጥ ወደዛ እያመራን ይሆን? ዶክተር አሰፋ እንግዲህ ከወረርሽኝ ስንወጣ አንዱ ወደዚህ ወደ ተ እንደሚክ ወደምንለው ማለት አብሮን የሚኖር ህመም

ወደ መሆን ግን ህብረተሰቡን በሙሉ የማያስጨንቅ የቀኑ ኑሮ የማይረብሽ ሁኔታ አንዱ መውጫ መንገድ ነው እና በኮቪድም በየትኛውም የወረርሽኝ ነው የሚጠበቀው። አንዱ ህመሙ አብሮን ይኖራል። ምናልባት የጠና ህመም ማምጣቱንም ይቀንሳል እና በዚህ አይነት መውጫ

ይኖረናል ብለን ነው የምናስብ። ነገር ግን የኮቪድን በሚመለከት የሚወሰኑ ውሳኔዎች ሁሉ ሎካል መሆን አለባቸው፣ አካባቢ ተኮር መሆን አለባቸው። ምክንያቱም አሜሪካን ሀገር ውስጥ አንዳንድ ቦታዎች የክትባት ስርጭቱ በጣም ከፍተኛ ሁኔታ ላይ የደረሰበት አካባቢ ትምህርት ቤቶች አካባቢ ትምህርት ቤቶች የስርጭት መነሻ አለመሆናቸው አብዛኛው ብዙ ጥናቶች ስላሳዩ ተማሪዎቹ ጭንብላቸውን አውልቀው ቀስ እያሉ ለቀቅ ማድረግ ነገር ማለት ነው።

የክትባቱ ሁኔታ ግን ይወስነዋል። እሱን ደግሞ ወስደን ሚሲሲፒ ላይ ልናደርገው አንችልም። የተከተበው ሰው ቁጥር በጣም አነስተኛ ስለሆነ በተለይ አንዳንድ አካባቢዎች እንደ ዚፕኮዱ እንደዚህ፣ እንደ ሰፈሩ አካባቢ እንደማለት ነው። እዛ ላይ ደግሞ ያን አሁንም የምናደርግበት ደረጃ ላይ አደለንም። ስለዚህ ውሳኔዎቹ ሎካል መሆን አለባቸው የሚባለው ወደዚህ ነው እና ካሊፎርኒያ አንዳንድ ቦታዎች ላይ ጥሩ ሁኔታ ላይ ደርሰናል። የኢንደሚክ ፕላን እንደው የሚኖር በሽታ

አድርገን የማየት ደረጃ ላይ ደርሰናል፣ የሚል እዛ ላይ ያሉት ያ ግን በሁሉ ጀነራላይዝ ለማድረግ ያን ወስዶ ለሁሉ ለማድረግ ግን አስቸጋሪ ሁኔታ ላይ ከተጨባጭ ሁኔታ ጋር መያያዝ አለበት ነው የሚለው። አዎ ለምሳሌ እኛ የምንኖርበት አካባቢ ይሄ ሞንትጎመሪ ካውንቲ የምንለው በጣም ከፍተኛ የክትባት ከበረጅ አለው። እሱም ራሱ ግን ብንከፋፍለው ደግሞ ቀበሌውን ከቀበሌ ቀበሌ ይለያያል። ስለዚህ የሚወሰዱት ውሳኔዎች አካባቢያዊ

ኮር ሆኖ ነው የሚደረጉት። እና አንዳንድ ቦታ ላይ ለቀቅ አድርጎ እሺ፣ አሁን ስ ወደ ሬስቶራንትም ያለ ማስክ እንግባ ሊባል ይችላል። ግን ሞኒተር ደግሞ ያስፈልገዋል። በሽታ ደግሞ ከፍ ካለ እንደገና ወደኋላ ይደረጋል። እንደዛ ተብሎ ነው የሚወጣው። ከወረርሽኝ ለመሞገት ያህል ይሄ ለውጥ እየተወሰደ ያለበት አንድም

ቀደም ብለን እንዳነሳ ነው ተማሪዎች የግዴታ ጭንብል ያጥልቁ የሚለው ሊቀርላቸው መሆኑ ነው። ሁለተኛ በቤት ውስጥ የሚደረጉ ምግብ ቤቶችን የመሳሰሉትን መጨመሩ አሁንም የክረምት ወቅት ከመሆኑ አንጻር እና ቫይረሱ ከአንድ ሰው ወደ ሌላው የመዛመት አቅሙም ሆነ የመራባት እድሉ ከፍተኛ ነው የሚባልበት የክረምት ወራት ውስጥ መሆናችን

የቱን ያህል ውሳኔውን ያቀለዋል። በተጨባጭ አካባቢ መሰረቶች ላይ እነሲያ ማድረግ አለበት ብለዋል። እሱ ትልቅ ነጥብ ይመስለኛል። ያ እንዳለ ሆኖ ግን ክረምትነቱ አሳሳቢ ይመስሎታል። ሁል ጊዜ በትንፋሽ ለሚመጣ ህመም፣ ይሄ ሬስፐሬቶሪ ለምንለው ህመም፣ ዊንተር ወይም ቀዝቃዛ አየር ሁኔታ ያለበት ወራት አሳሳቢ ነው። ብዙ ጊዜ ውስጥ ነው የምናሳልፈው፣ መጠጋጋት አለ። ስለዚህ የመተላለፍ ትሉ ከፍ ይላል። ይሄ ኮቪድንም ይመለከታል።

ነገር ግን ለምሳሌ የትምህርት ቤቶችን ጭንብል ማውለት በሚሄድበት ጊዜ ቴስት ማድረጊያዎች ሆም ቴስት ምንላቸው ራፒድ ቴስት ምንላቸው በፍጥነት መልስ የሚሰጡት በየትምህርት ቤቱ ተሰጥተዋል። ልጆች ቤት ይዘው መጥተዋል። እነዚህ ነገሮች ሁሉ ተደርገው ነው ወደኋላ ማለት የሚያመጣው። እነዚህ ሁሉ በሌሉበት ሁኔታ ግን ጥንቃቄ ይጠይቃል። በጣም ሲሪየስ ሞኒተሪንግ ያስፈልገዋል። ትንሽ ከፍ ካለ ወደኋላ ለማለት አሁንም በኮቪድ

የትኛው ነው በጣም ሊጠቃ የሚችለው ብለን ነው ማሰብ ያለብን። አረጋውያን ወይም ደግሞ ሳይታወቁ የሰውነት የመከላከያ አቅማቸው ዝቅ ያሉ ሰዎች ሊሆኑ ይችላሉ። ለምሳሌ አሁን ሰሞኑን እኔ አንድ ህመምተኛ የደም ካንሰር ነበረው፣ ግን ዳያግኖስ ዳልሆነም አልታወቀም ነበር ተቀባል ቡስተርም ወስዷል። ግን ሆስፒታል ገብቶ ነበር ድለኛ ሆኖ ወጥቷል። ከዛ ያ ማለት እንዲህ አይነት ሰዎች በህብረተሰባችን በብዛት አሉ።

እና የምንወስደው ሜጀር በጣም ጥንቃቄ ህብረተሰቡን የሚመለከት መሆን አለበት። ምንለው ለዚህ ነው። መልካም ዶክተር አሰፋ ጀጃው መኮንን። ሳምንታዊው በወቅታዊ የኮቪድ አስራ ዘጠኝ ሁኔታዎች ላይ ያተኮረ ውይይታችን የዛሬውን እዚህ ላይ እንቋጫለን። በተከታዩ ፕሮግራሞች ደግሞ በመሰል ሌላ ወቅታዊ ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ስጥልኝ እግዜር

አድማጮች በዚሁ ወደ ምሽቱ የመጨረሻ ቅንብር ነው የምወስዳችሁ። በትላንትና ዕለት በተካሄደው የዓለም አቀፍ ማራቶን ውድድር በሁለቱም ፆታዎች ኢትዮጵያውያን አትሌቶች የስፍራዎቹን ክብረ ወሰን በመስበር ማሸነፋቸውን ይመለከታል። የቤጂንግ 2022 የክረምት ኦሎምፒክም ትላንት ተጠናቋል። የሳምንቱን የስፖርት ዜናዎች አቀናብሮ የሚያቀርብልን ኬኔዲ አባተ ተከታዩን ይዘዋል።

ኢትዮጵያውያኑ መገርቱ አለሙና አስራር አብዱራህማን በሲቪያ ማራቶን የውድድሩን ክብረ ወሰን ሰበሩ። አትሌት መገርቱ አለሙና አስራር አብዱራህማን በዓለም አትሌቲክስ የወርቅ ደረጃ ባለው የሲቪያ ማራቶን የስፍራውን ክብረ ወሰን በመስበር አሸንፈዋል። በሁለቱም ፆታ ትናንት በተካሄደው በዚህ ውድድር ሁለቱም አትሌቶች ከ30 ኪሎ ሜትር በኋላ ያለውን ርቀት ብቻቸውን ሲመሩ ቆይተውን ያሸነፉት አትሌት መገርቱ ውድድሩን በድል ያጠናቀቀችው

ከ18 ደቂቃ ከ51 ሰከንድ በመግባት ሲሆን እሷን በመከተል ሁለተኛና ሶስተኛ የወጡትም ኢትዮጵያውያኑ መሰረት ጎላና ካላዩ ቸኮል ናቸው። በወንዶች ምድብ የሲቪያው ማራቶን አሸናፊው አሳር አብዱራህማን 20442 በሆነ ሰዓት ነው የውድድሩ ክብረ ወሰን ባለቤት የሆነው። በዚህም ከሁለት ዓመታት በፊት በጎርጎሮሳውያኑ 2020 በኢትዮጵያዊው መኳንንት አየነው ተይዞ የነበረውን የሲቪያን የማራቶን ክብረ ወሰን በሶስት ሰከንድ አሻሽሏል። በትናንትናው

ድር ሌላው ኢትዮጵያዊ አትሌት አደላድለው ማሞ ሁለተኛ ሆኖ ሲያጠናቀቅ

ኤርትራዊው ግርማይ ገብረ ስላሴ ሦስተኛ ሶስተኛ ደረጃን ይዟል። ከትናንት በስቲያ ቅዳሜ የካቲት 12 በተባበሩት አረብ ኤምሬቶች ራስ አልካይማ በተካሄደ የግማሽ ማራቶን ውድድር ደግሞ በሴቶች ምድብ ኢትዮጵያዊቷ ግርማዊት ገብረ እግዚአብሔር አንድ ሰዓት ከአራት ደቂቃ ከ14 ሰከንድ በመግባት የስፍራውን ክብረ ወሰን በማሻሻል አሸናፊ ሆናለች። ኬንያውያኑ ሄለን ኦቢሪ ና ሼይላ ቼፕኪሩይ ሁለተኛ ና ሶስተኛ ወጥተዋል። በወንዶች ምድብ ደግሞ ዩጋንዳዊው አትሌት ጃኮብ ኪፕሊሞ

7 ደቂቃ ከ56 ሴኮንድ በመግባት አሸናፊ ሲሆን ሁለተኛና ና ሶስተኛ በመሆን ያጠናቀቁት ኬንያውያን አትሌቶች ናቸው። የቤጂንግ 2022 የክረምት ኦሎምፒክ ትናንት ፍጻሜውን አግኝቷል።

ላለፉት ሁለት ሳምንታት በቤጂንግ ሲካሄድ የነበረው የ2022 የክረምት ኦሎምፒክ ትናንት በተካሄደ የመዝጊያ ስነ ስርዓት ተጠናቋል በኦሎምፒኩ ከ91 ሀገራት የተውጣጡ ወደ 3000 የሚጠጉ አትሌቶች በሰባት የስፖርት አይነቶች 109 ውድድሮችን አድርገዋል በአጠቃላይ 16 የወርቅ 8 የብርና 13 የነሐስ ሜዳሊያዎችን ያሸነፈችው ኖርዌይ የክረምት ኦሎምፒክ ውድድሩን በበላይነት አጠናቃለች 12 የወርቅ 10 የብርና 15 የነሐስ ሜዳሊያ በመሰብሰብ

ጀርመን ውድድሩን በሁለተኝነት ስትጨርስ አዘጋጇ ቻይና ደግሞ ሶስተኛ ደረጃን ይዛ አጠናቃለች። ዩናይትድ ስቴትስ የአራተኝነቱን ደረጃ ይዛለች። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ቶማስ ባች

በመዝጊያው ስነ ስርዓት ላይ ባደረጉት ንግግር በዓለም ዙሪያ ያሉ የፖለቲካ መሪዎች በአትሌቶቹ የአብሮነትና የሰላም ምሳሌ እንዲበረታቱ ሲሉ ጥሪ አቅርበዋል። ባች ይህ የኦሎምፒክ ጨዋታ የአንድነት ኃይል ሊከፋፍሉን ከሚፈልጉ ኃይሎች የበለጠ ጠንካራ መሆኑን ያሳያል ብለዋል። አትሌቶቹ ለሰላም እድል ሰጥተዋል ያሉት ባች እያንዳንዳችሁ የግል ብቃታችሁን ለማሳካት ጥረት አድርጋችኋል። ተፎካካሪዎቻችሁም የአቅማቸውን እንዲያሳኩ ስታሳዩ የነበረው ምኞትና ማበረታታት

ልባችንን ነክቷል ሲሉ አክለዋል። ሀገሮቻችሁ በግጭት ቢከፋፈሉም እናንተ ግን ከመከባበር አልፎ ስትተባበሩና ስትተቃቀፉ ነበር በማለትም ተምሳሌትነታቸውን አጉልተዋል። በኦሎምፒኩ የመዝጊያ ስነ ስርዓት ላይ የቻይናው ፕሬዚደንት ዢ ጂንፒንግም ተገኝተዋል። ቻይና ትፈጽማለች ያሉትን የሰብአዊ መብት ጥሰት በመቃወም ዩናይትድ ስቴትስን ጨምሮ በርካታ ሀገራት በኦሎምፒኩ የሚታደሙ ባለስልጣናትን

አለመላካቸው መነጋገሪያ ሆኖ መቆየቱ ይታወሳል። ፊፋ ለኳታር 2022 በአንድ ቡድን 26 ተጫዋቾችና አምስት ተቀያሪዎች እንዲኖሩ የሚል ሀሳብ አቀረበ።

ፊፋ በኮቪድ-19 ወረርሽኝ ተጽዕኖ ምክንያት በዓለም ዋንጫ የተጫዋቾችን ቁጥር ከ23 ወደ 26 ለማሳደግ እያሰበ መሆኑ ተዘግቧል። አዲሱ የፊፋ ሀሳብ በመጋቢት ወር መጨረሻ በፊፋ ኮንግረስ ላይ ውሳኔ እንደሚሰጥበት ይጠበቃል። በጎርጎሮሳውያኑ ህዳር 21 የዓለም ዋንጫ ሲጀመር ወረርሽኙ በቡድኖች ላይ መስተጓጉል ሊያስከትል ይችላል የሚል ስጋት አለ። ለዚህም ነው ፊፋ ተሳታፊ ሀገራት 26 ተጫዋቾችን በቡድናቸው እንዲያካትቱ የሚል ሀሳብ ያቀረ

ቀረበው። ባለፈው የአውሮፓ ዋንጫ ተሳታፊ ሀገራት 26 ተጫዋቾችን በቡድናቸው እንዲያካትቱ ሲፈቀድ፣ በ2021 ኮፓ አሜሪካ ደግሞ 28 ተጫዋቾች እንዲካተቱ ተፈቅዷል። ፊፋ በኳታሩ የዓለም ዋንጫ ሶስት የነበረው የተቀያሪ ተጫዋቾች ቁጥር ወደ አምስት ከፍ እንዲል ሊፈቅድ እንደሚችልም ይጠበቃል።

በመጨረሻም ላሊጋ ወደ ሙሉ የስታዲየም አቅሙ ሊመለስ ነው። የስፔን የጤና ሚኒስቴር የእግር ኳስ ስታዲየሞች እና ሌሎች የስፖርት ማዘውተሪያ ስፍራዎች ተመልካቾችን በሙሉ አቅማቸው ማስተናገድ እንደሚችሉ መወሰኑን ተከትሎ የላሊጋ ስታዲየሞች ወደ ሙሉ አቅማቸው ሊመለሱ እንደሆነ ተጠቁሟል። ነገር ግን በስታዲየሞቹ ማስክ ማድረግ አስገዳጅ ሆኖ እንደሚቀጥል እንዲሁም የመብላትና የመጠጣት እገዳዎችም እንደሚቀጥሉ ታውቋል። ባለፈው የውድድር ዓመት በዝግ ስታዲየም የተካሄደው

ላሊጋ ዘንድሮ በ60 በመቶ የስታዲየሞች አቅም ጀምሮ ከጥቂት ወራት በኋላ ወደ ሙሉ አቅሙ ቢመለስም ነገር ግን ኦሚክሮን የተባለው የኮቪድ-19 ዝርያ ሲከሰት አቅሙ ወደ 75 በመቶ እንዲወርድ ተደርጓል። በጣሊያንም ስታዲየሞችን ወደ ሙሉ አቅማቸው ለመመለስ መታቀዱ ተገልጿል። የእንግሊዝ ፕሪሚየር ሊግና የፈረንሳዩ ሊግ አንድ ከዘንድሮ የውድድር ዓመት ጀምሮ በስታዲየሞቻቸው ተመልካቾችን በሙሉ አቅማቸው ሲቀበሉ

ቆይተዋል። ከሳምንቱ ስፖርታዊ መረጃዎች ለዛሬ የመረጥንላችሁ እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲን ለሳምንታዊ የስፖርት ቅንብሮ አመሰግናለሁ። አድማጮች፣ ስርጭታችንን ወደ ማገባደዱ እየተቃረብን ነው። ታዲያ ማሳሰቢያ ያለን የት እና እንዴት እንደምታገኙን

Nasty outside truth.

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን።

አልያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በየዓመቱ የካቲት ወር በገባ የመጀመሪያው ሰኞ ላይ አሜሪካውያን የፕሬዝዳንትን ቀን ያከብራሉ። የክብረ በዓሉ ሐሳብ ሲጸነስ፣ የመጀመሪያውን የዩናይትድ ስቴትስ ፕሬዝደንት ጆርጅ ዋሽንግተንን በማሰብ ነበር። እንደ አውሮፓ አቆጣጠር በ1800 ዜሮዎቹ እሳቸው ከሞቱ በኋላ በእሳቸው እገዛ ለመጀመሪያው ጊዜ በተመሠረተችው መላው አገራቸው ውስጥ የልደት በዓላቸው እንደ አውሮፓ አቆጣጠር የካቲት 22

ይፋ ባልሆነ መልኩም ቢሆን ሲከበር ቆይተዋል። ከጊዜ በኋላ ደግሞ ለመሪዎቹ የሚሰጠው ክብር ወደ ሌላኛው ታላቅ መሪ ወደ አብርሃም ሊንከን ተሸጋግሮ የእሳቸውም ልደት ከጆርጅ ዋሽንግተን ጋር ተቀራራቢ በሆነው ዕለት እንደ ኤሮፓ አቆጣጠር የካቲት 12 መከበር ተጀመረ። ጆርጅ ዋሽንግተን እና አብርሃም ሊንከን እስከ ዛሬ የፕሬዝደንትነቱን ስልጣን ከያዙት ውስጥ ልቀው የሚታሰቡ ሁለት ምርጥ ፕሬዝደንቶች ተደርገው ይወሰዳሉ።

ይህ የሆነው አንድም እነሱ በነበሩበት ዘመን በተፈጸሙ ታላላቅ ሁነቶች ሳቢያ ነው፤ እንዲሁም እያንዳንዳቸው አገሪቱን ወደ ጥንካሬ፣ ወደ ብልጽግናና ወደ ዲሞክራሲ ጎዳና በመምራት በወሰዷቸው ዘላቂ ውሳኔዎችና የግል አመራራቸው ብቃት ነው። ጆርጅ ዋሽንግተን በጊዜያቸው እጅግ ታዋቂና ተወዳጅ የነበሩ ሰው ነበሩ። ያለምንም ልዩነት የሁሉንም ክፍለ ግዛት ድምፅ በማግኘት በሙሉ ድምፅ የተመረጡ ብቸኛው ፕሬዝደንትም ነበሩ።

ዋሽንግተን በፕሬዝደንትነት ሲመረጡ ለሳቸው አርአያ ሊሆን የሚችል ምንም አይነት መንግስትም ሆነ መሪ ከፊታቸው አልነበረም። በየትኛውም የዓለም ክፍል ምንም አይነት ዴሞክራሲ አልነበረም። ይሁን እንጂ ጦርነቱን እንዲያሸንፉ የረዷቸውንና በየትኛውም ስፍራ ያሉ ሁሉም ሰዎች እኩል መብት አላቸው የሚለውን መርህ እንዲወጣ አግዘዋል።

መንግስት የሚታነጽበትን መርህና አሰራር የሚገልጸውንና የዜጎች መብት የሚከበርበትን ህገ መንግስት እንዲቀረጽና እንዲመሰረት ካደረጉት ኃይሎች መካከል አንደኛው ነበሩ። በራሳቸው ተግባር አርአያ በመሆን የፖለቲካና ወታደራዊ አሰራር ደንብ እንዲወጣና የምጣኔ ሀብት ፖሊሲ እንዲቀረጽ አስችለዋል።

የፕሬዝደንትነት ስልጣን የዕድሜ ልክ ስልጣን አለመሆኑን ለማሳየት ሁለት ዙር ካስተዳደሩ በኋላ ከስልጣናቸው በመውረድ ፕሬዝደንታዊ ስልጣን በሰላማዊ ሽግግር መተላለፍ የሚችል መሆኑን አሳይተዋል። ፕሬዝደንት አብርሃም ሊንከንም ወደ ስልጣን የመጡበት ጊዜ አገሪቱ በቀውስ መካከል በነበረችበት ወቅት ነበር።

ዋሽንግተን አዲስ አገረ መንግስት ለመመስረት በምትጥርበት ወቅት፣ አብርሃም ሊንከን በገጠማት የእርስ በርስ ጦርነት ለመፈራረስ ከጫፍ የደረሰችውን አገር ከውድቀት በማዳን ወደ ጠነከረችና ከመቼውም ጊዜ በላይ አንድነቷ ወደ ተጠበቀ አገር እንድትሸጋገር አድርገዋል።

አብርሃም ሊንከን ባልጠነከረና ልቅ በሆነ የክፍለ ግዛቶች ፌዴሬሽን ሕብረት የቆመው ደካማ ማዕከላዊ መንግስት እውነተኛ ሕብረት ወደተረጋገጠበት ጠንካራ የፌዴራል መንግስት የሚሸጋገርበትን አዲስ ዘይቤ ያሳዩ መሪ ነበሩ። ዛሬ የፕሬዝደንት ቀን የሚከበረው ያንን የፕሬዝደንት ስልጣን የጨበጡና አመራር የሰጡት ሰዎችን ሁሉ ለማክበር ነው።

ይሁን እንጂ አንዳቸውም ቢሆኑ ከዋሽንግተንም ሆነ ከሊንከን ልቀው የተከበረ ስፍራ ያላቸው አይደሉም። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችንን ወደ ማገባደዱ ተቃርበናል። ዛሬ ዲሞክራሲ ብርቱ ፈተና ቢገጥሞም፣ መሪዎቿንና ወደ ስልጣን የሚመጡበትን መንገድ የምታከብረው ዩናይትድ ስቴትስ

ፈተናዋ ቢጠናም ዛሬም ማክበሯን ቀጥላለች። ዛሬ ዕለቱ በበዓልነት ሙሉ በሙሉ ስራ የማይሰራበት ወይም በዓል የሚከበርበት ቀን ሆኖ እየዋለ ነው። የአሜሪካ ድምፅ ራዲዮ በነገው ምሽት የንግድና ምጣኔ ሀብት ዝግጅትን ይዞላችሁ ይቀርባል። እንዲሁም ቀደም ብለን ያስተዋወቅነውን አገራዊ ምክክሩን የሚመለከት ፕሮግራምም በነገው ምሽት ከሚቀርቡት ውስጥ ናቸው።

የዝግጅታችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ የሚያስተላልፈውን ስርጭት እዚህ ላይ ልናበቃ ነው። ነገ ምሽት 3 ሰዓት ላይ እንመለሳለን። ከተቀሩ ባልደረቦቻችን ጋር አስተናጋጃቸው አሏ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና አደሩ።